በስታንዳርድ ስታንዳርድ የተባለው የኬንያ ጋዜጣ በዌብሳይቱ እንደዘገበው ባሳለፍነው ቅዳሜ ከትናንት በስቲያ ማለት ነው ግንቦት 22 2007 ዓ ም በኢትዮጵያና በኬንያ ድንበር አቅራቢያ በኢትዮጵያ መንግስት ወታደሮችና በኦሮሞ ነጻነት ግንባር መካከል በተካሄደ የተኩስ ልውውጥ አንድ ኬንያዊ የጥበቃ ሰራተኛ ተገድለዋል። ሰራዊቱ የሚዋጋው ኢትዮጵያ ውስጥ መሆኑን የገለጹት የኦሮሞ ነጻነት ግንባር ቃል አቀባይ አቶ ቶሌራ አደባ በመንግስቱ ኃይሎች ላይ የኃይል እርምጃ ወስደናል ብለዋል። ከኢትዮጵያ መንግስት በኩል እስካሁን የተሰጠ ምላሽ የለም። የአፋን ኦሮሞ አገልግሎት ባልደረባ ጃለኔ ገመዳ ተከታትለዋለች። ሰሎሞን ክፍሌ ያቀርበዋል። በተኩስ ልውውጡ መሃል የተገደሉት ሰው ቦሩ ሁካ የተባሉ የ55 ዓመት ዕድሜ ያላቸው የፉል ጎስፕል አንደኛ ደረጃ ትምህርት ቤት ኬንያዊ ዘበኛ መሆናቸውን ቶማስ አቱቲ የተባሉት የሞያሌ ፖሊስ ኃላፊ ለይተዋቸዋል። ብሔራዊ መንግሥቱም ወዲያውኑ የኦነግ ሚሊሻዎች ኬንያ ግዛት ውስጥ አልነበሩም ብሏል። የማርሳቢት ክፍለ ግዛት ኮሚሽነር ፒተር ቱኩ ወደ ኋላ እንዳስረዱት ደግሞ የኢትዮጵያ ተዋጊዎች ከዚህ ቀደም በበርካታ የተለያዩ ጊዜያት ኢሌሬትና ሶሎሎ አካባቢዎች ታይተዋል ብለዋል። በእርግጥ ለችግሩ መፍትሄ የሚጠበቀው ከናይሮቢ ቢሆንም ይህ በኢትዮጵያውያኑ ኃይሎች የሚካሄደው የድንበር መዝለል ጉዳይ በጥልቅ አሳስቦናል ሲሉም ፒተር ቱኩ መናገራቸውን ስታንዳርድ ሚዲያ የተባለው የኬንያ መገናኛ ብዙሃን ድረገጽ ዘግቧል። ድረገጹ በማከልም በሞያሌ የሚገኘው ሆስፒታል ውጊያው ከተካሄደ በኋላ አብዛኞቹ ታካሚዎች በፍርሃት ለቀው በመውጣታቸው እሁድ ዕለት የቀሩት ሁለት ወንዶችና አንዲት ሴት ሦስት ሰዎች ብቻ እንደነበሩ ታጣቂዎችም ሠራተኞቹን ገብተው ያዋክቡ እንደነበር አስረድቷል። ጃለኔ ያነጋገረቻቸው የኦሮሞ ነጻነት ግንባር ቃል አቀባይ አቶ ቶሌራ አደባ እንደሚሉት ግን ኃይሎቻቸው የሚዋጉት ኢትዮጵያ ግዛት ውስጥ ብቻ ነው። ወሰድን ያሉት የቅርብ ጊዜው የኃይል እርምጃም የትና መቼ እንደሆነ አስረድተዋታል። የኦሮሞ ነጻነት ግንባር ሰራዊት ባለፈው እሑድ በሞያሌ አካባቢ በሞያሌ ከተማ ወታደራዊ እርምጃ ወስዷል። በዚህም እርምጃ አስራ ሁለት የጠላት ወታደሮች ሲገደሉ ከአስር በላይ የሚሆኑ ደግሞ ቆስለኛ ሆነዋል። የኦሮሞ ነጻነት ግንባር ሰራዊት ይህንን እርምጃ የወሰደው በኦሮሞ ሕዝብ ውሳኔ ላይ ተበክዞ የሚደርስበትን ጭቆና አፈና በሰሞኑ በተካሄደው ምርጫ አሳኮ የሚወሰዱትን እርምጃ ከህዝቡ ለመከላከል ብሎ ነው። የኬንያ ስታንዳርድ ጋዜጣ ድረገጽ ዘገባዎች የኢትዮጵያ ሰራዊት ድንበር ዘሎ በመግባት ጥቃት ማካሄዱን ገልጸዋል። እርሶ። ምን ይላሉ ስትልም ጠይቃለች። ያለን የኦነጉን ቃል አቀባይ አቶ ቶሌራ ይመልሳሉ። የኦሮሞ ነፃነት ግንባር ሰራዊት ኬንያ ውስጥ የሚዋጋበት ምክንያት የለውም። የኬንያ ህዝብ የራሱ መንግስት አለው። በራሱ የሚተዳደር ህዝብ ነው። ስለዚህ የኦሮሞ ነጻነት ግንባር ከኬንያ ጋር ምንም የሆነ ግንኙነት የለውም። በተለምዶ ግን የኢትዮጵያ ሰራዊት ምንጊዜም በኦሮሞ ነጻነት ሠራዊት ሲጠቃ አካባቢ ያሉ ህዝቦች የኦሮሞ ተወላጆች በመሆናቸው ብቻ በየጊዜው ወረራ እያካሄደ ሆስፒታሎችን ይዘርፋል፣ ሰው ይገላል፣ ያፍናል፣ ሀብት ይዘርፋል። ይሄ የተለመደ ለብዙ አመታት ሲካሄድ የቆየ የወያኔ ሰራዊት ተግባር ነው እንጂ የኦሮሞ ነጻነት ሰራዊት ኬንያ ምን አለውና ነው እዛ ውስጥ የሚዋጋው? የሚዋጋበት ምክንያት የለም። ከአሁን በፊቱም አልተዋጋም ወደፊትም የሚዋጋበት ምክንያት የለም። ይሄ የሀሰት እንትን ነው። ወያኔዎች ሁሉ ጊዜም አንድ እርምጃ ሀገሮች ውስጥ ይወሰድባቸው አካባቢውን ያለውን ህዝብ በሙሉ ለማስፈራራትና አስገድዶ የራሳቸው ታዛዥ ለማድረግ የሚወስዱት እርምጃ ነው። ይሄ ደግሞ በኦሮሞዎች አካባቢ ብቻ ሳይሆን የኦሮሞ ነጻነት ሰራዊት በማይንቀሳቀሱባቸው አካባቢዎች ሁሉ ቱርካና ወደሚባለው አካባቢ ድረስ እየሄዱ የአካባቢውን ምርት እንደዚህ ኦነግን አንዱ እያሉ የኦሮሞ ተወላጆች ያልሆኑ ኬንያን ቱርካና የሚባሉ ቦታዎች በየጊዜው ያቆፍላቸው፣ ሲማረቻቸው፣ ሲገላቸው እንደነበረ የሚታወቅ ጉዳይ ነው። የተከበራቸው አድማጮች፣ ይህን ዘገባ አስመልክቶ ከኢትዮጵያ መንግስት በኩል እስካሁን ያገኘነው ምላሽ የለም። ጥረታችን ይቀጥላል።